በአማራ ክልል ሰሜን ወሎ ዞን ሀብር ወረዳ ዙሪያ ያሉ ነዋሪዎች እንደሚሉት መስከረም ከጠባ ጀምሮ ሰላም አላገኙም። ከአፋር ክልል ጋር ኩታ ገጠም በሆኑ አካባቢዎች ከአምሌ 2008 ዓ ም ጀምሮ ሲግም ሲቀዘቅዝ የቆየው የወሰን ግጭት ዳግም አገርሽቶ ሰዎች ተገድለዋል። የሰሞኑ ግጭት የተቀሰቀሰው መስከረም 2 ቀን 2010 ዓ ም እንደነበር የአካባቢው ነዋሪዎች ይናገራሉ። ትላንት ምሽት በአካባቢው ተኩስ ይሰማ እንደነበር ስማቸው እንዳይገለጽ የጠየቁ አንድ የአካባቢው ነዋሪ ለዶይቸ ቨለ ተናግረዋል። ግጭቱ እንደቀጠለ ነው። አሁንም ትላንትናም ተኩሱ ነበር። ትላንት በስቲያም ተኩሱ ነበር። ትላንትና ማምሻ ከሁለት ሰዓት እስከ አራት ሰዓት የተኩስ ልውውጥ ነበረ። ያው በሁለቱም ወገን ግን የሞተ የለም። ከአፋር በኩል አንድ አራት ሰው ይቆስላለ። ግጭቱ የደረሰበት ቦታ ጃራ ተብሎ የሚታወቅና ከወልዲያ ወደ አሳይታ በሚወስደው መስመር ላይ ባለ ቦታ እንደሆነ ነዋሪው ያስረዳሉ። ትላንት አምቡላንስ በአፋር ወገን የቆሰሉትን ሰዎች ሲያመላልስ እንደነበር ከጭፍራ ከተማ ነዋሪዎች መስማታቸውን ይናገራሉ። የተኩስ ልውውጥ እንደነበር የሚያረጋግጡት ሌላው የአካባቢው ነዋሪ አካባቢው አለመረጋጋቱንና በአማራና አፋር ወገን ያሉ ሰዎች በአፈሙዝ ፍጥጫ ውስጥ እንዳሉ ያስረዳሉ። በሰሞኑ ግጭት ሶስት ሰዎች መሞታቸውን ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ እኙ ነዋሪ ይገልጻሉ። እንግዲህ መስከረም ሁለት አንዲ የቁጥር ሀያ አራት ነዋሪ ነው በሀብሮ ወረዲያ ስሙን አሊያስኩም። አንዱ ቁጥር ሀያ ሶስት ነው ያሲን ይባላል። የአራት ልጆች አባት ነው። እድሜው ወደ ሰላሳ የሚጠጋ ያሲን መሀመድ የሚባል ልጅ ከዛ ድንበር ላይ ወርዶ ከብት እያበላ ከከብት ላይ ማተው ወድቀው ሁለቶቹን ገለው ሂደዋል። በሁለት መስከረም አራቱም ያሲን ደባስ ይባላል እዛው የቁጥር ሀያ አራት ነዋሪ ዝሬሮ ሮቃም የምትባል ነዋሪ ነው ከብት እያበላ ነው ሊታጠብ ወንዙ በርከክ ሲል ነው ያው ማእተው በሽንጣ ላይ ያቸውም ገለው ያው ጥለው ሲዲዋል ያን ተከትሎ በዛ ምክንያት ያንን የበቀል እርምጃ ለመውሰር ነው እንግዲህ ሰኞ ለማክሰኞ ንጋት አማራው ክልል ወዲህ አፋሩ ሂዶ ድንበዳ እዛ ሁሳቸው ላይ ገብቶ ተኩሶ ማእቷል ነው የሚሉን መንግስት ግን እስካሁን ይሄንንም እያየ ዝም ብሎ ነው አሁንም ነገ ከነገ ወዲያ ይሄ ነገር ዋስትና የለውም መደገማ አይቀርም ነዋሪውን መደገሙ አይቀርም። ያስባላቸው ለግጭቱ መፍትሄ ተበጅቶለታል ከተባለ በኋላ የሰዎች ህይወት መጥፋት መቀጠሉ ነው። ባለፈው ግንቦት ወር በዚያው በሀብሩ ወረዳ በተነሳ ግጭት 12 ሰዎች ተገድለዋል። ባለፈው ነሐሴ እንዲሁ ቁጥራቸው ያልታወቀ ሰዎች ሞተዋል። የሁለቱን ክልሎች አጎራባች አካባቢዎች እንዲህ እያቆራቆዘ ያለው የድንበር ጉዳይ ነው። የሀብሩ ነዋሪ በዚህ ይስማማሉ። ትልቁ ችግር ያው የድንበር ነው። በድንበር ይገባኛል ነው ድንበር አላካልልም በማለት ነው የሚጋጩት። አሁን ጭፍራ በፊት በደርግ ጊዜ ወደ ሀብሮ ወረዳ ነበረ። አሁን ግን ወደ አፋር ክልል ስለወሰደው በዛ ድንበር ግጭት ነው። አፋሮችም አናስወስድ የሚያሉ እዛው ገበሬው መኖሪያ መንደር ድረስ እየገቡ ነው ውጊያ የሚያካሂዱ። ሌላኛው የአካባቢው ነዋሪ በበኩላቸው የሁለቱ ክልሎች ተወላጆች ከድሮ ጀምሮ በግጦሽ ሳር ምክንያት ይጋጩ እንደነበር ያስታውሳሉ። አሁን ግጭቱን ያባባሰው የድንበር ይገባኛል እንደሆነ ያስረዳሉ። ነገሮች እየተካረሩ ከመምጣታቸው የተነሳ በቀልን ስጋት በአፋር ክልል ጭፍራ ከተማ ወዳለ የገበያ ቦታ መሄድ እንደተዉ ይናገራሉ። ከጅቡቲ ወደ መቀሌ በሚወስደው መንገድ የአፋር መኪኖች መጓጓዝ ማቆማቸውን ይገልጻሉ። ለግጭቱ ዘላቂ መፍትሄ ካልተበጀለት በኦሮሚያና ሱማሌ ክልል የተፈጠረው ሁኔታ በአካባቢያቸው እንዳይከሰት ይሰጋሉ። እንግዲህ ይህንን መፍትሄ ለማገኘት ራሱ የመንግስት ድርሻ ነው። ጣልቃ ገብቶ መፍትሄ ካላገኘ በርቅ የሚፈታ ካልሆነ በስተቀር እየሰፋ እየሄደ አሁን በኦሮሚያና ሶማሌ ክልል ያለው ችግር ይፈጠራል የሚል ስጋን ነው ማህበረሰቡ የሚያወራው። ግን ይህን ነገር ራሱ የሚመለከተው አካል ገብቶ ካልፈታው በስተቀር ሁለቱ ክልሎች ሊፈቱት አልቻሉም። ያው ይሄ አደጋ አደረሰባቸው ይህን እያለ እየቀጠለ እየቀጠለ ነው። ነገም ከነገ ወዲያም እንዲያው ስጋን ነው ጥይት ይተኮሳል፣ ሰው ይሞት ይሆን፣ ሰላም ይውላል፣ ይህንኑ የሚጠያየቀው እንጂ አሁን ከማሀከላቸው ላይ ምንም አይነት አይነት መፍትሄ የለም ሊያረጋጋ የገባ የለም። ብቻ ከገፉ ያንም ተኩሶ ይም ተኩሶ መጋድ ነው። በሌላ በኩል በአማራ ክልል ሰሜን ጎንደር ዞን የቅማንት አስተዳደር ህዝበ ውሳኔ ታቅዶባቸው ሳይካሄድ ከቀረባቸው ቀበሌዎች አንዱ በሆነው ገላ ድባ ሶስት ሰዎች ሰኞ መስከረም ስምንት ምሽት መገደላቸው ተነግሯል። በመተማ ነጋዴ ባህር በተባለ አካባቢም እንደዚሁ አንድ ሰው መገደሉ ተገልጿል። በጭልጋ ገላደባ የሶስት ሰዎች ህይወት ማለፉን የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላውን በፌስቡክ ይፋዊ ገጻቸው አረጋግጠዋል። ሆኖም ሰዎቹ የሞቱት በግለሰቦች መካከል በተፈጠረ ዕለታዊ ግጭት ነው ሲሉ ጉዳዩ ከህዝበ ውሳኔው ጋር የማይገናኝ እንደሆነ ገልጸዋል።